ኢትዮጵያ ታዳሽና ታዳሽ ያልሆኑ በሚል የሚፈረጁ እምቅ የተፈጥሮ ሀብቶች ባለቤት መሆኗ ሲነገር ቆይተዋል ሲል ይንደረድራል። ይሁን እንጂ አሁንም ድረስ ካላት የተፈጥሮ ሀብት አኳያ ለሰው ልጆች አስፈላጊ የሆኑት መሰረታዊ የኑሮ ፍላጎቶች መሟላት የሚያግዙ ግብዓቶች ግን በበቂ ሁኔታ ስታቀርብ አትታይም ይለናል አዲሱ ዘጋቢያችን ምትኩ ፍቃዱ። የዘርፉ ተመራማሪዎች ለዚህ ችግር እንደ ምክንያት የሚያነሱት ቀጣይነት ያለው የምጣኔ ሀብት ፖሊሲ አለመኖሩን እንዲሁም የሚያወጧቸው ፖሊሲዎች ደግሞ በሙሉ አቅም ወደ ተግባር አለመቀሪያቸው ነው ይላሉ። በሌላ በኩል ደግሞ ፖሊሲዎች ቢወጡም ብቃት ያለው አስፈጻሚ አካል አለመኖሩ እንደ ምክንያት ከሚጠቀሱት ውስጥ ይካተታል። የመንግስት ተቋማት አፈጻጸም ደካማነት እና ከዚያም ጋር ተያይዞ የግሉን ዘርፍ ምቹ አሰራር ለመፍጠር የሚደረገው ጥረት አለመሳካቱ በሌላው ምክንያት ነው። ዘጋቢያችን ምትኩ ፍቃዱ በጉዳዩ ላይ የመንግስት አካላትን ባለሙያዎችንና ሌሎች ባለድርሻ አካላትን በማነጋገር ያጠናቀረውን ዘገባ ለዛሬው የንግድና ምጣኔ ሀብት እንዲያሰናድቶታል። የኢትዮጵያ ምጣኔ ሀብት የተሞረከዘው በግብርና ላይ ነው። ይህ የግብርና ስራ ደግሞ በባህላዊ መንገድ የሚከወን ነው። በሌላ በኩል የህዝብ ቁጥር ብዛት በከፍተኛ መጠን እያደገ ይገኛል። ከዚህም ጋር ተያይዞ ምርትና ምርታማነት ከህዝብ ቁጥር ብዛት ጋር አለመመጣጠን ለምጣኔ ሀብት እድገት መቀጨጭ ጉልህ ሚና ይጫወታል ሲሉ የምጣኔ ሀብት ባለሙያው ዶክተር ስንሻው ታምሩ ይናገራሉ። ግብርና በመኸር ጊዜ የሚመረተው ከሰኔ እስከ አብዛኛው ሰብል ይሄም ደግሞ አየሩ ጥሩ ከሆነ ምርቱ ጥሩ ይሆናል። አየሩ ጥሩ ካልሆነ ግን እንደ ሀገር ብዙ እንጎዳለን። የተፈጥሮ ሀብት መኖር በራሱ ማስተማመኛ አይደለም፣ በማለት ሀሳባቸውን የሚሰጡት ደግሞ በኢትዮጵያ ብሔራዊ ባንክ ምክትል ገዢ የሆኑ አቶ ፍቃዱ ደግፌ ናቸው። የተፈጥሮ ሀብት በአግባቡ መጠቀም ማልማት እንጂ የተፈጥሮ ሀብቱ ብቻውን መኖር ዋስትና ሊሆን አይችልም ስሉ ገልጸው በቴክኖሎጂ አለመታገዝ ሌላኛው ተግዳሮት እንደሆነም ያነሳሉ። ዋናው ችግር ምንድን ነው? ምርትና መሳማነት የሚጨምስ ቴክኖሎጂ የተጠቀመ ግብርና ስራ አልተካሄደ ወይም ስራ ስራ ዋለን። ዋናው ይሄ የምጣኔ ሀብት ዘርፉ ጥልቅ የሆነ መዋቅራዊ ችግር እንደነበረበት የሚናገሩት የገንዘብ ሚኒስቴር ሚኒስትር ዴታ ዶክተር ኢዮብ ተካልኝ ከሁለት አመታት በፊት አገር በቀል የምጣኔ ሀብት ማሻሻያን በሚመለከት በተደረገ ውይይት የኢትዮጵያ ምጣኔ ሀብት ለዜጎች መሰረታዊ ፍላጎት ማቅረብ ሳይችል የቀረበትን ምክንያት ተነስቶ ውይይት እንደተደረገበትም አስታውሷል። አያይዘውም ኢትዮጵያ ግብርና መሰረት ያደረገን ፖሊሲን ይከተላለ ነው እያለች። ነገር ግን ቅንጡ ተሽከርካሪዎችን ከቀረጥ ነጻ በማስገባት የእርሻ ትራክተሮችን ግን በቀረጥ የምታስገባ አገር ነበረች ይላሉ። ችግሩ ምንድን ነው ካልክ፣ ዘሰ ብዙ ነው። አይ ቲንክ እንደ ቁንፅል መፍትሄ የሚሰጠው ነገር አይደለም። በአንድ በኩል አጠቃላይ የኢኮኖሚውን አቅም ያለማወቅ ችግር ነበረ ብለን ነው እኛ የምናየው፣ እንደ መንግስት ደጋግመንም ይሄ ሀገር ትልቅ አቅም አለው፣ አቅሙ አልወጣም የምንለው ከምን ተነስተን ነው? አሁን ግብርናን ብትመለከት ፖሊሲ ችግር ነው ብለን እንዳትል ለስም ግብርና ግብርና ምር የሚል ነገር በጣም ተደጋግሞ ሲነሳ ነው የቆየው። ለዛ ዛሬ ጠዋት ብድግ ብለን አይደለም ግብርናን ዲስተው ያደረግነው አይደለም። በኢኮኖሚ ውስጥ ያለውን ትስስር በደንብ ያላነበበ ሁለተኛ ግብርናንም ለማልማት ምን ይጠይቃል የሚለው ነገር በደንብ ያላየ፣ በሌላ አገላለጽ የበሰለ የፖሊሲ አልነበርንም ብለን ብንል ሰት አይሆነም። ግብርና ላይ አሁን ስለ ግብርና መካናይዜሽን ብናወራም፣ በሌላ በኩል ግን የታክስ ፖሊሲያችን የግብርና መካናይዜሽን በጭራሽ እንዳይፈጠር የሚያደርግ ትራክተር ላይ ትልቅ ቀረጥ እየጣለ ለቪኤት ደግሞ ቀረጥ ነፃ የሚፈቅድ ሆኖ የቆየን የነበረው ይሄ ፖሊሲ እንዴት ግብር ሊደግስ ይችላል ምንም ምንም ጥያቄ የለው በኢትዮጵያ ከግማሽ በላይ የሚሆነው የህብረተሰብ ክፍል አምራች ኃይል እንደሆነ ቢነገርም ምርትና ምርታማነት ለምን በዚሁ ረገድ ማሻሻል ሳያሳይ ቀረ በሚል ለቀረበላቸው ጥያቄ አቶ ፍቃዱ ደግፌ ሲናገሩ የትምህርት ስርአቱ በራሱ ለምርትና ምርታማነት ጠቀሜታ አለው ብሎ እንደማያምኑ ና ለዚህም ደግሞ የትምህርት ስርአቱ ከተግባር ይልቅ በጽንሰ ሀሳብ ላይ የሚያ ተክር መሆኑን ይናገራሉ። በሌላ በኩል አምራቹ ኃይል ወደ ስራ ለመግባት የብድር ተጠቃሚነት ውስንነት፣ የቴክኖሎጂ ተጠቃሚነት ማነስ እና የመስኖ አገልግሎት ውስንነት ችግሩን እንደሚያገዝፈው ተናግሯል። የተወሰነ ሰው እንኳን በትምህርት ተጠቅሞ ምርትና ምርታማነትን መጨመር ቢያስብ እንኳን የተለያዩ እንስቶች የለ ለምሳሌ፣ ክሬዲት ሲስተማችን መካማ ነው። የቴክኖሎጂ አጠቃቀም ደካማ ነው። ኤቪቴሽን ደካማ ነው። በአመት አንድ ጊዜ ነው የሚመረተው በዝናብ ብቻ። እነዚህ እነዚህ ሁሉ ተደማምሮ ትምህርቱ ብዙ ውጤት አላትመጣም ዬ ነው። ኢትዮጵያ ያላትን አምራች ኃይል በተመለከተ ዶክተር ኢዮብ ሲናገሩ በእርግጥም አምራች ኃይል እንዳላት ተናግሮ ነገር ግን ይህ ኃይል እንዲያመርት አሳይተነዋል ወይ የምለው ነጥብ ግን ጥያቄ ውስጥ የሚገባ እንደሆነ ያስቀምጣሉ። ያለፉት ሰላሳ አመታት አንዱ ትልቁ ችግር ነው የሚታይ፣ የሞራል ሽቀት ፈጥሯል። ሰርቶ መክበር ሳይሆን በአቋራጭ መክበር፣ ሰርቆ መክበር የሚያስከብርበት ዘመን ነበረ ሆኖ የቆየውና ይሄ የስራ ተነሳሽነት ላይ በላብህ ጥረህ ግረህ ማደግ ላይ ያመጣው ተፅዕኖ ቀላል አይደለም። እነዚህን ነገሮች በተናበበ መልኩ ስትፈታ ነው እንግዲህ ችግሩ የምትፈታው። በእኛ ግምገማ ይህን ችግር አሁን ተገንዝበነዋል፣ መፍታት ጀምረናል። በዚህ ፔስ ከሄድን ብዙ ርቀት ያስገናለን ነው ምናስበው ዶክተር ኢዮብ አያይዘውም የምጣኔ ሀብት ማሻሻያ ፖሊሲ አንዱ አካል ተደርጎ እንደ አማራጭ የተቀመጠውን ሲናገሩ ባንኮች ከሚሰጡት ብድር ውስጥ አምስት በመቶ የሚሆነውን ለግብርናው ዘርፍ እንዲያደርጉ አዲስ ህግ መውጣቱን ተናግሯል። ግብርና ፋይናንስ ካልተደረገ ሊያድግ አይችልም። ስለዚህ እንዲረዳ አንደኛ ባንኮች ማንዴት ዶ ነው ሲፈልጉ ሳይሆን ብቻ ሳይሆን ባይፈልጉም ለግብርና ማበደር እንዲችሉ ቢያንስ ከዛ ም ፐርሰንት ሆኖ አጠቃላይ የሚያበደሩትን ገንዘብ ለመነሻ ክል ነው። ይሄ ለግብርና ዘርፍ ለአርሶ አደሩ እንዲያበድሩ ተገድደዋል። ሁለተኛ ትልቁ እዚያ ሀገር ያለው ችግር ያለንን ምቅሀት ካፒታል አምክነነዋል። ምክንያቱም ካፒታል አየ ካሽ ብቻ አይደለም። አንተ በየቦታው ያለህ መሬት፣ ከብቶች፣ ግመሎች፣ ሀብቶችህ ናቸው። ይሄ ሙቨብል ኮላተራል ሙቨብል ፕሮፐርቲ ኮላተራል በዛዲስ ያወጣ ነው የብሔራዊ ባንክ ህግ ምድ ነው የሚያደርገው አንድ አርሶ አደር ወይም አርብቶ አደር በተንቀሳቃሽ ንብረቱ ላይ ተመስርቶ ብድር ማግኘት እንዲችል በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች የሚታየው አለመረጋጋት አለመረጋጋትና ይህንንም ተከትሎ ዜጎች ለረሃብና እንግልት እየተዳረጉ እንደሆነ በተለያዩ መገናኛ ብዙሀን ሲዘገብ ይታያል። በዋና ዋና ከተሞች ደግሞ የኑሮ ውድነትና የዋጋ ግሽበት በየዕለቱ እየጨመረ ይገኛል። በዚህ ውስጥ ተሆኖ የፊታችን መስከረም 24 2014 ዓ ም ደግሞ በኢትዮጵያ አዲስ መንግስት ይመሰረታል። ለመሆኑ አዲስ የሚመሰረተው መንግስት አሁ ላለው የምጣኔ ሀብት ችግር ምን ተስፋ ይዞ ይመጣል ተብሎ የተጠየቁት ዶክተር ኢዮብ የሚከተለውን ምላሽ ሰጥቷል። የሚቀጥለው መንግስት የሚታየኝ አስቀድሞ የተከፈለው መንግስት ነው። ህዝቡ የሚቀጥለው አምስት አመት መልካም ነገር ሰራተኛ አለ ብሎ በሰራው ሳይሆን ይሰራል ብሎ ገምቶ አስቀድሞ አዋር ዳርጎታል፣ ስልጣን ሰጥቶታል። ለዚህ የህዝብ ክብር ለዚህ የህዝብ ፍቅርና ውክልና ትልቅ ሸክም ተሰምቶት ሳይተኛ የሚያድር ጠዋትና ማታ የሚሰራ መሰረታዊ ለውጥ በህዝባችን ስ ለማምጣት የሚታትር መንግስት ነው የሚመጣው ማለት እንችላለን። ከአዲስ አበባ ለአሜሪካ ድምፅ ለተጠናከረው ዘገባ ምትኩ ፍቃዱ ነኝ።